አገልግሎታቸው ከምንጊዜውም በበለጠ በሚያስፈልግበት ወቅት አፍሪካውያን ጋዜጠኞች ኑሮ ከብዶባቸዋል። የኮቪድ-19 ወረርሽኝ ባስከተለው የኢኮኖሚ መዳከም ምክንያት በርካታ የግል መገናኛ ብዙሀን ህልውናቸውን ለማቆየት ግብ ግብ ይዘዋል። በደህናው ጊዜ ለናይጄሪያው የግል ዓለም አቀፍ የራዲዮ ጣቢያ ዳንዳል ኩራ የሚሰሩ ዘጋቢዎች በወር 100 ዶላር ገደማ ያገኙ ነበር። አሁን ራዲዮ ጣቢያው በያሉበት ያሉ ዘጋቢዎቹን ቁጥር ቀንሶ ሲያበቃ ሌሎች ተጨማሪ ሠራተኞቹንም ከቤታቸው እንዲቆዩ ለማሳሰብ መገደዱን አሳውቋል። ሃምሳ ሰባት የሚሆኑ ሰራተኞች ናቸው ያሉን፣ ሃያዎቹ ወደ ስራ እንዳይመጡ የነገርን ሲሆን ቤታቸው ለሚቀመጡት መክፈል የምንችለው ደግሞ የደሞዛቸውን ሃያ በመቶ ብቻ ነው ይላሉ የጣቢያው ዳይሬክተር ፋሩክ ዳልሃቱ። ዳንዳል ኩራ በሰሜናዊ ናይጀሪያ በቀውስ የምትናጠው ቦርኖ ግዛት ማይድጉሪ ከተማ የሚገኝ መገናኛ ብዙኃን ነው። የራዲዮ ጣቢያው በሰሜናዊ ናይጄሪያ ብቻ ሳይሆን የቦኮ ሐራም መንቀሳቀሻ በሆኑት በቻድ፣ ካሜሮን እና ኒዠር በርካታ አድማጮች ያሉት ነው። ዳንዳልኩራን ችግር ውስጥ የከተተው ማስታወቂያ የሚያስነግሩት ተቋማት ቁጥር መቀነስ ነው። የጣቢያው ዳይሬክተር ለዶች በለ እንደተናገሩት አሁን ማስታወቂያ የሚባል ነገር የለም። በዚህ ምክንያት ቋሚ ወጪ የሆኑትን የሰራተኛ ደሞዝ እና የኤሌክትሪክ አገልግሎት ክፍያ ማሟላት ከብዶቸዋል። የላይቤሪያው የሴቶች ድምፅ ጋዜጣም በተመሳሳይ ችግር ውስጥ ነው። የሰራተኞቻችንን ደሞዝ መክፈል ከልብ እንፈልጋለን የሚሉት የጋዜጣው አሳታሚ ሄለን ና እነሱም ጋር የማስታወቂያ ገቢ መንጠፉን ይናገራሉ። ማስታወቂያውን በእኛ በኩል የሚያስነግረው መንግስት እንኳ ይህን ትቷል። መክፈል ያልቻሉት የጋዜጣ ወዳ አለባቸው። የላይቤሪያው ትሩዝ ኤፍ ኤም የዜና አርታኢ ኦስካር ሙልባህ ደግሞ ራዲዮ ጣቢያው የኢኮኖሚ አቅሙ ከኮሮና ተዋሲ ወረርሽኝ መከሰት አስቀድሞም የተዳከመ መሆኑን የሚናገረው ላለፉት ስድስት ወራት ገደማ ደሞዜን አልወሰድኩም። ላይቤሪያ ውስጥ ጋዜጠኝነት ለሙያው ባለ ፍቅር ብቻ የሚከወን ነው። ሙልባህ ችግሩ እውነተኛና ጥንቃቄ የተላበሰ የዜና ዘገባ በሚያስፈልግበት በኮቪድ ወቅት መባባሱንም ያመለክታል። የኒጀር መገናኛ ብዙኃንም በማስታወቂያ ድርቅ መመታቱን የግል ራዲዮና ቴሌቪዥን የሆነው ሳራውኒያ ጣቢያ ዋና አርታኢ ኡማሩ ጋዶ ይናገራል። ሰዎችም በቤታቸው የገደበው መመሪያ ለቀቅ ማለት ሲጀምር ግን ተስፋ አለን ባይ ነው። አንፋኒ የተሰኘው የግል ራዲዮ እና ቴሌቪዥን ስራ አስኪያጅ ጃዲ ማህማዱ በበኩላቸው የኒጀር መንግስት ስራቸውን ለመቀጠል እየታገሉ የሚገኙ መገናኛ ብዙሃንን ለመርዳት ጣልቃ መግባት አለበት ይላሉ። ወጪዎችን በራሳቸው እየከፈሉ የሚገኙ ካምፓኒዎችን መቼም እንዲዘጉ አትነግራቸውም። ያለምንም ጥርጥር ይረዳሉ ብዬ ተስፋ አድርጋለሁ። የዳንዳልኩራ ዳይሬክተርም እርዳታ ይገኛል ብለው ተስፋ ያደርጋሉ። የገንዘብ እርዳታው ግን ከናይጄሪያ መንግስት መምጣቱን አይቀበሉም። እንደ እሳቸው እምነትም ባለስልጣናት መገናኛ ብዙሃኑን መደገፍ ከፈለጉ ለትምህርትም ሆነ ከወረርሽኑ ጋር ለተገናኘ ማስታወቂያ ክፍያ ቢያደርጉ ይሻላል። ይህንንም ቢሆን ክፉኛ ይጠራጠራሉ። በሚያገኙት የገንዘብ ድጎማ ምክንያትም አንዳንድ የራዲዮ እና የቴሌቪዥን ጣቢያዎች በሀገሪቱ ፖለቲከኞች ቁጥጥር ስር መሆናቸውንም ለዶይቼ ቬለ ጠቁመዋል። የኮሮና ወረርሽኝ ባስከተለው ቀውስ ምክንያትም መገናኛ ብዙሃኑ በባለሙያዎች ፍልሰት እየተጎዱ ነው። ላይቤሪያ ውስጥ ቀድሞ በዘርፉ ተሰማርተው የነበሩ በርካታ ጋዜጠኞች ወደ መንግስት ዘርፎች የህዝብ ግንኙነት ወይም በሌላ የስራ መስክ እየገቡ የባሰ ፕረሱን እያዳከሙት መሆኑ እየተነገረ ነው። ኮቪድ-19 በናይጄሪያ የነዳጅ ገበያው ዋጋ ላይ ሳይቀር ተጽዕኖውን ክፉኛ በማሳረፉ መገናኛ ብዙሃኑ የገጠማቸው ተግዳሮት በቅርቡ ይቀላል ማለት እንደሚከብድ ጋዜጠኞቹ ለዶችቨለ አመልክተዋል።